ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ20 በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ ሚያዝያ 30 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታይና ጤና ይስጥልን ክቡራትና ክቡራን። እኔም ሶሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛንም ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ በምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። የምርጫ ቦርድ ኮሚዩኒኬሽንስ አማካሪ ወይዘሪት ሶሊያና ሽመልስ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአረስተ ዜናው ቆንጅት ደቡብ አፍሪካውያን ድምጻቸውን እየሰጡ ነው፣ ለገዢው ኤኤንሲ ትልቅ ፈተና እንደሚሆን ተገምቷል። የኢራኑ ፕሬዚደንት አገራቸው ለፈረመችው የኒውክሌር ስምምነት የገባችውን ቃል አታከብርም ሲሉ አስታወቁ። የሚሉትና ሌሎችም አሉ ነው አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ የአፓርታይድ ስርዓት ካከተመ ከ25 ዓመታት በኋላ ታሪካዊ ለሆነው ምርጫ ደቡብ አፍሪቃውያን ድምጻቸውን እየሰጡ ናቸው። ምርጫው ደቡብ አፍሪቃን ለረጅም ዓመታት ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን እንደሚችል ተገምቷል። በሀገሪቱም የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የአገሪቱ መራጮች ድምፃቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ በሳል ነው ባሉት ዲሞክራሲ ውስጥ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓዋል ከጆሀንስበርግ የላከችው ዘገባ አለ ትዝታ በላቸው ታቀርባለች። ደቡብ አፍሪቃ የዘር መድሎ ስርዓት አገዛዝ አፓርታይድ እንደ ኤሮፓ አቆጣጠር በ1994 ዓ ም ካከተመ ወዲህ ለመጀመሪያ ጊዜ ዛሬ ስድስተኛውን የምክር ቤት ተወካዮች ምርጫ እያካሄደች ነው። ዛሬም ለስድስተኛ ጊዜ በሚካሄደው ምርጫ ገዢው የአፍሪቃ ብሔራዊ ኮንግረስ ያሸንፋል ተብሎ ይጠበቃል። ሆኖም መሪዎቹ የሚከሰሱበት የሙስና ቅሌትና እጅግ ያዘገመው ኢኮኖሚ የአፍሪቃ ብሔራዊ ኮንግረስን ገጽታ አጠልሽቷል። እናም አንዳንድ ታማኝ ደጋፊዎቹ ዴሞክራቲክ አላያንስ እና ኢኮኖሚክ ፍሪደም ፋይተርስ ወደተባሉ ተባሉ ተቃዋሚ ፓርቲዎች እየኮበለሉ ነው። በደቡብ አፍሪቃ የኢኮኖሚ መናኸሪያ ያሉ አንዳንድ ወጣት መራጮች ድምጻችንን ለማን እንደምንሰጥ ፈተና ሆኖብናል ይላሉ እጅግ አስደሳች ነው፣ ደግሞም ፈተና፣ ምክንያቱም ብዙ ፓርቲዎች ናቸው ለምርጫ የቀረቡት። ሆኖም የመምረጥ መብቴን ስጠቀም እጅግ ደስ እያለኝ ነው ነው ያለችው። ለረጅም ዓመታት የአፍሪቃ ብሔራዊ ኮንግረስ ኤኤንሲ ደጋፊ ለነበረው እንደ ቦቢ ማዳቭ ያሉ ደግሞ ምርጫው ቀላል ነው ይላሉ። በጣም ቀላል ምርጫ ነው፣ ምክንያቱም በትግሉ ዘመን አብረነው ያደግነው ፓርቲ አንድና አንድ ኤኤንሲ ብቻ ነው። የሆነ ሆኖ ግን ለወደፊት ትክክለኛ ስርዓት ይከተላሉ የሚል ተስፋ አለኝ። የደቡብ አፍሪቃ ምርጫ ውጤት የፊታችን ግንቦት ሶስት ይታወቃል ተብሏል። አሸናፊው ፓርቲ ቀጣዩን ፕሬዝደንት ይመርጣል። ፕሬዝደንቱም በዚህ ወር መጨረሻ ቃለ መሐላ ይፈጽማል ተብሎ ይጠበቃል። የኢራኑ ፕሬዚደንት ሐሰን ሮሃኒ ሀገራቸው በአውሮፓ የዘመን አቆጣጠር በ2015 ዓ ም ለፈረመችው የኒውክሊየር ስምምነት የገባችውን ቃል ማክበሯን እንደምታቋርጥ አስታወቁ። ኢራን እዚህ ውሳኔ ላይ የደረሰችው ዩናይትድ ስቴትስ ስምምነቱን መሰረዟን ባለፈው ዓመት ካሳወቀች በኋላ መሆኑን ፕሬዚደንቱ አመልክተዋል። ጄፍ ካስተር ያጠናቀረው ዘገባ ለአዲሱ አበባ ያቀርበዋል። የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር መስኮ ውስጥ ተገናኝተው እንዳስረዷቸው ኢራን ስምምነቱን የማታከብረው ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ በመውጣቷና ኢራን ላይም አዲስ ማዕቀብ በመጣሏ ነው። ሌሎች ፈራሚ አገሮችም ቃላቸውን አልጠበቁም ያሉት የኢራኑ ባለሥልጣን ይህን በማድረጋቸውም የዩናይትድ ስቴትስ የወሰደችው እርምጃ የኢራንን የነዳጅና የባንክ ስርዓት ጎድቷል ብለዋል። ዩናይትድ ስቴትስ ስምምነቱን ለብቻዋ ማፈረሷ ብቻ ሳይሆን ሌሎች በተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ደንብ መሠረት ለስምምነቱ መከበር የቆሙ አገሮችም በእርሷ መመራታቸው ነው ችግር የሆነው። እና እኛም ከስምምነቱ ለማፈግፈግ ተገደድን ነው ያሉት የኢራኑ ውጭ ጉዳይ ሚኒስትር። ሌሎች ፈራሚ አገሮች በቀጣዮቹ ስልሳ ቀናት መልስ ካልሰጡ ኢራን ዩሬኒየም የማበልጸግ ሥራዋን እንደምትጀምርም አስታውቀዋል። የስምምነቱ ፈራሚ አገሮች ቃላቸውን እንዲጠብቁ የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ጥሪ አቅርበዋል። ወዳጆቻችን ይልቁንም አውሮፓውያንን የምናሳስበው ስምምነቱን ከሞት እንዲያድኑት ነው። ይህም ዩናይትድ ስቴትስ የፈጠረችውን ችግር የምናቃለለው ለስምምነቱ ተግባራዊነት ስንቆም መሆኑ ሊጤን ይገባል ብለዋል ሰርጌ ላቭሮቭ። ፕሬዚዳንት ዶናልድ ትራምፕ ስምምነቱን ባለፈው ዓመት ያፈረሱት ኢራን ቃሏን አትጠብቅም በሚል ሰበብ መሆኑ ይታወሳል። ኢራን የኒኩሌር ግንባታውን ካቆመች የብዙ ቢሊዮን ዶላርስ ማዕቀብ ምህረት ታገኛለች በሚል ነበር ብሪታንያ፣ ቻይና፣ ሩሲያ፣ ጀርመንና ዩናይትድ ስቴትስ 2015ቱን የኒኩሌር ስምምነት የተፈራረሙት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት ዓመታት በፊት ያካሄዱትን የምርጫ ዘመቻ በሚመለከት ስለቀረበው የልዩ አቃቤ ሕግ ምርመራ ውጤት ምን መደረግ ይኖርበታል በሚለው ነጥብ ላይ አንጋፋ ሪፐብሊካኖችና ዲሞክራቶች የተለያየ አመለካከት እያንጸባረቁ ነው። በህግ መወሰኛው ምክር ቤት ሪፐብሊካኑ የብዙሀኑ መሪ ሴኔተር ሚች መካነል የሞለር ምርመራ ውጤት ትራምፕ ከሩሲያ ጋር መመሳጠራቸውን የሚያሳይ ማስረጃ አላገኝበትም ሲሉ፣ አንጋፋዋ ዲሞክራት የሕግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ ግን የሞለር ምርመራ ውጤት ገና መች ተዘጋና እያሉ ናቸው በመጽሔት ክፍለ ጊዜ ዘገባ ይቀርብበታል የፓኪስታን ሁለተኛይቱ ትልቅ ከተማ ላሆር ውስጥ ዛሬ ማለዳ በአንድ ቅዱስ ስፍራ ላይ በደረሰ የአጥፍቶ ጠፊ የቦምብ ጥቃት ስምንት ሰዎች ሲገደሉ ከሀያ በላይ መቁሰላቸው ተገለጠ የጥቃቱ ኢላማ ከቤተ እምነቱ መግቢያ በሮች አንዱ አቅራቢያ የቆመ የፖሊስ መኪና እንደሆነ ተገልጿል የፐንጃምብ ክፍለ ሀገር ባለሥልጣን እንደገለጹት ከሞቱት መካከል ቢያንስ አምስቱ ፖሊሶች ናቸው። በ11ኛው ክፍለ ዘመን የተገነባውና በሀገሪቱ በትልቅነቱና በጎብኝ ብዛት አንደኛ ነው የተባለው የሱፊ እስልምና ቅዱስ ስፍራ ካሁን ቀደምም የቦምብ ጥቃት ደርሶበታል። በአውሮፓ የዘመን አቆጣጠር በ2010 ዓ ም የዛሬ 9 ዓመት ማለት ነው በደረሰ የቦምብ ጥቃት 40 ሰው ተገድሎበታል። በሌላ የፓኪስታን ዜና የእስልምናን ክብር በማጉደፍ ተወንጅ ላይ ና የሞት ቅጣትም ተፈርዶባት የነበረችው ክርስቲያን እምነት ተከታይቱ ሴት ሀገር ጥላ ወጥታለች የሚሉ ዘገባዎች እየተሰሙ ናቸው። ኤሲያ ቢቢ እንደ ርፓውያን አጣጠር በ209 ዓ ምት የነብዩ መሐመድን ክብር የሚያጎድፍ ነገር ተናግራለች ተብላ ሞት ተፈርዶባት እንደነበረ የሚታወስ ነው። ባለፈው አመት የሀገሪቱ ጠቅላይ ፍርድ ቤት የሞት ቅጣት ሰባት ፍርዱን ሰርዞ በነጻ መለቀቋ ሲታወስ ቤተሰቧ ጥገኝነት ስለተፈቀደለት ወደ ካናዳ ተጉዛለች ሲሉ ጠበቃዋ ሳይፍ አልሙክ መናገራቸውን ሮይተርስ ነው የዘገበው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በአውሮፓ የዘመን አቆጣጠር ከ1985 ዓ ም እስከ 1994 ዓ ም በነበሩት አመታት ኒውዮርክ ከተማ ውስጥ የቤትና ሕንፃ ባለሀብት ሳሉ ከአንድ ቢሊዮን ዶላር በላይ ከስረዋል ተብሎ የወጣውን ዘገባ በወቅቱ ለፌዴራል መንግሥት ከሚከፈል ግብር በሕጋዊ መንገድ ለማምለጥ ኪሳራ ደርሶብኛል ማለት የሕንፃ ባለሀብት ሁላ የሚያደርገው ነበር ብለው ሪፖርቱን አጣጥለውታል። ፕሬዚደንቱ በትዊተር የኒውዮርክ ታይምሱን ሪፖርት በጣም ያረጀ ወሬ፣ ሌላ እጅግ ሐሰተኛ ፌክ ኒውስ የፌክ ኒውስ ጥቃት ቢሉትም ከተጠቀሱት አስር ዓመታት ውስጥ በስምንቱ ፌዴራል ታክስ ሳይከፍሉ መቅረታቸው ላይ ግን አልተከራከሩም። ሚስተር ትራምፕ ለፕሬዚደንትነት ሲወዳደሩም ሆነ ሥልጣኑን ከያዙ ወዲህ ራሳቸውን ባለብዙ ብዙ ቢሊዮን ዶላር የተዋጣልኝ ከበርቴ ነኝ በማለት ይገልጻሉ። ይሁን እንጂ በአርባ ዓመታት ውስጥ የፌዴራል ታክስ ሰነዳቸውን ይፋ ለማድረግ ፈቃደኛ ያልሆኑ የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ናቸው። ፕሬዚደንቱ እጅግ በብዛት የተሸጠ አርት ኦፍ ዘ ዲል የውል ጥበብ፣ ይቅርታ። ፕሬዚደንቱ እጅግ በብዛት የተሸጠ The Art of the Deal የውል ጥበብ የተባለ መጽሐፍ መጽሐፋቸው ሲታወስ፣ ኒውዮርክ ታይምስ ግን ፕሬዚደንቱ ከሰላሳ 30 ዓመታት የነበራቸውን የሀብት ይዞታ ታሪክ የሚያሳየው የኪሳራ ጥበብን ነው ሲል አሽሟጧቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አሁን ዝግጅታችን ከዜና በኋላ ወዳሉ ዝግጅቶች ይቀጥላል። በ19 እና በ31 ሜትር ባንድ እንዲሁም በናይል ሳት በፌስቡክ አት ቪኦኤ አምሃሪክ የሚተላለፍላችሁ የረቡዕ ሚያዝያ 30 2011 ዓ ም ምሽት ፕሮግራም ነው። ራእይ ለኢትዮጵያ ስምንተኛ ጉባኤውን ባህር ዳር ላይ ለማካሄድ እየተዘጋጀ ነው ሁለት ጊዜ የጥናታዊ ጽሁፎችን ጥሪ አውጥተን ነበር። የስብሰባውም ዋና አጀንዳዎች ባህል፣ ቅርስ፣ ግጭት አፈታት፣ ዲሞክራሲ እና ብሔራዊ አንድነትን የሚመለከት ነው። ለዚህ ለወጡት ጥሪዎች ብዙ መልስ እያገኘን ነው። እስካሁን ገና አንድ ሳምንት ይቀረናል የጽሁፍ መዝጊያው ጊዜ። ወደ አርባ ያህል ተናጋሪዎች አሉን። ፕሮፌሰር ሚንጋ ነጋሽ የራእይ ለኢትዮጵያ ምክትል ፕሬዚደንትና የጉባኤ ጉዳይ ኃላፊ ናቸው። የጽሑፍ ማስገቢያ ጊዜ የሚያበቃው ልክ የዛሬ ሳምንት ረቡዕ ግንቦት 7 2011 ዓ ም መሆኑን ገልጸዋል። በምሽቱ ዴሞክራሲ በተግባር ክፍለ ጊዜ ይመልሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰላም ሳይኖር ምርጫ ፈጽሞ ቦርዱ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ ነው አለ በሚል በማኅበራዊ ሚዲያ የተሰራጨውም የሐሰት ወሬ ነው ብሏል። ምርጫው በተያያዘለት የጊዜ ሰሌዳ መሠረት እንዲካሄድ ለማድረግ ዝግጅቱን እያፋጠነ እንደሚገኝ ምርጫ ቦርድ አስታውቋል። ምርጫውን በተያዘለት የጊዜ ሰሌዳ መሠረት ለማከናወን የማያስችል ሁኔታ ቢፈጠር እንኳን ተጠሪ ለሆነለት ለሆንለት የሕዝብ ተወካዮች ምክር ቤት እናሳውቃለን እንጂ በራሳችን ምርጫ የማራዘምም ሆነ የመሰረዝ ስልጣን የለንም ሲሉ የምርጫ ቦርድ ኮሚኒኬሽንስ አማካሪ ወይዘሪቱ ሶሊያና ሽመልስ ተናግረዋል። ጽዮን ግርማ ምርጫ ቦርድ ምርጫውን አራዘመ በሚል በማህበረሰብ ሚዲያ ላይ ዛሬ የተሰራጨውን ዘገባ መሠረት አድርጋ ተከታዩን ዘገባ አጠናቅራለች። ዛሬ በማህበረሰብ ሚዲያ በተለይም በፌስቡክ በሚታወቁ ሰዎች ገጽ ላይ ምርጫ ቦርድ ምርጫ የለም ብሏል የሚል መረጃን የያዙ ጽሁፎች ተሰራጭተው ነበር። ስለ ጉዳዩ ምርጫ ቦርድን ጠየቅን። ፍጹም የሐሰት ወሬ ነው አሉን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ አራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛንም ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። ከዚህ በፊት የተደጋጋሚ ጥያቄዎችን ሲነሱ እንደምንመልሰው ምርጫ ቦርዱ ምርጫ ማራዘምና አለማራዘም በህግ የተሰጠው ማንዴትና ኃላፊነትም አይደለም። በህግ ላይ የተቀመጠው ምርጫ ቦርድ የተቋቋመው አገሪቷ ላይ በተቀመጠ ህግ መሰረት የሚደረጉ ምርጫዎችን ለማስፈጸም ነው። የምርጫ አስፈጻሚ ተቋም ከመሆኑ አንጻር ያን አይነት ኃላፊነትም የለውም በህግ የተሰጠው። ስለዚህ በአጠቃላይ ምርጫ አይደረግም ወይም ደግሞ ምርጫው በዚህ ጊዜ ተራዝሟል ብለን ለምል አንችልም እና ዜናው ውሸት ነው። በህግ ማግባብ ደግሞ ያን አይነት ስልጣን የለንም። ምርጫ ቦርድ የተሰጠው ስልጣን ምርጫን በተባለበት ጊዜ ማስፈጸም ብቻ ነው ይላሉ። ነገር ግን ምርጫ ቦርድ ደግሞ የሚኖረው ኢትዮጵያ ውስጥ ነው። የተቋሙ ኢትዮጵያ ውስጥ የሚንቀሳቀስ ተቋም ነው። ስለዚህ አገሪቱ ያለችበትን ነባራዊ ሁኔታ አንዳንድ ዜጎችም ደግሞ ምርጫ ለማስፈጸም የደህንነት ጉዳዮች እዚህና እዛ ቦታ ላይ ሊያስቸግሩ ይችላሉ የሚሉ ስጋት ያላቸው አካላት የሚያነሱትን ሀሳብ ይሰማል፣ ያዳምጣል። ይሄ ስጋት ከፖለቲካ ፓርቲዎችም ይነሳል፣ ከዜጎችም ይነሳል፣ በተለያዩ ማህበራትም ይነሳል፣ ከጋዜጠኞችም ይሄ ጥያቄ ያነሳሉ። ስለዚህ ምርጫ ለማካሄድ አሁን ኢትዮጵያ ውስጥ ሁኔታ አለ ወይስ የለም የሚለው ጥያቄ የሁሉም ጥያቄ ነው። ተቋሙም ደግሞ ኢትዮጵያ ውስጥ ከኖረ ድረስ ምንም እንኳን የራሱ ጋር ተቋም ውስጥ ያሉ መስተካከል የሚገባቸውን እና ተአማኒነት ያለው ምርጫ ለማድረግ የሚያስፈልግ ውድትን ነገሮች በሙሉ አስተካክ ያለ ቢልም ኢትዮጵያ ውስጥ እስከሆነ ምርጫ የሚያስፈጽመው አገሪቶ ውስጥ የሚካሄዱ ከምርጫ ቦርድ ውጭ የሆኑ ጉዳዮችም እና ደግሞ ምርጫን በአንድም ሆነ በሌላ መንገድ ሊያስተጓጉሉትም ሆነ ሊያስተካክሉት የሚችሉ ጉዳዮችም እንዳሉ እንረዳለን በአጠቃላይ ማለት ነው። ከዚህ ተነስተን ግን አሁን ወደስ ተጨማራ ግን ኃላፊነት አደለም ነገር ግን ምርጫ ቦርዱ በሚያካሄደው ሪፎርም እና ባለው ጊዜ መጠኑች ተጠቅሞ መካሄድ አለባቸው የሚባሉ በጁ የተሰጡ ኃላፊነቶች አሉ። ከዚህ በፊትም እየተንከባለሉ የመጡ ምርጫዎች አሉ። ሁሉም ሰው እንደሚያውቀው የአዲስ አበባ ምርጫ አለ፣ የድሬዳዋ ምርጫ አለ፣ የአካባቢ ምርጫ አለ፣ የቀበሌና የወረዳ ምርጫ አለ፣ የሲዳማ ሪፈረንደም አለ፣ ብሔራዊ ምርጫ አለ። ስለዚህ እነዚህ ሁላ እንዳለ ከገብሰ ተገብተው አሁን እጃችን ላይ የሚገኙ የተለያዩ አይነት መከናወን ያለባቸው የምርጫ ተግባራት አሉ። ከነሱም አንጻር አገሪቱ ውስጥ ካለውም ሁኔታ አንጻር ምናልባት ምርጫውን ለማካሄድ ማያስችል ሁኔታ አለ ወይም የሚለውን ነገር አይተን ማያስችል ሁኔታ ካለ ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ለተወካዮች ምክር ቤት ለህግና ጽ ጉዳዮች ቋሚ ኮሚቴ ማወቅ ያለበትን የመንግስት አካል የምናሳውቀው ይሆናል ማለት ነው። በእኛ በኩል ይህ እንደዚህ አድርገን ነው የምንረዳው ብለን ስለዚህ ከዛ በኋላ ውሳኔውን የመውሰድ ኃላፊነት የኛ አይደለም የሚሆነው። ወይዘሪት ሶሊያና አስረግጠው ምርጫ ቦርድ ይህንን አላለም ሲሉ ይህንን ወሬ ጽፈው የነበሩና አንዳንድ በፌስቡክ ገጽ ላይ የታወቁ ሰዎች ጋር ደወልኩ አብዛኞቹ በቃ የተለያየ ቦታ ሲጻፍ አይተን ነው ከሚል ውጪ አስተያየት ለመስጠት ፈቃደኛ አልሆኑም የቀድሞ የአረናና የአንድነት ፓርቲ ህዝብ ግንኙነት ሀላፊና ስራ አስፈጻሚ አቶ አስራት አብርሃም በኋላ ላይ ቢያርሙትም ቀደም ሲል ይህንን ዜና ካጋሩት መካከል ናቸውና ደውዬ ያነጋገርኳቸው ፌስቡክ ገጾት ላይ አንድ ጽሁፍ አይቼ ነበረ። የምርጫ ቦርድ ኃላፊ ብርቱካን ሚዴቅሳ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ እንደሆነ ገልጸዋል ብለው ይጽፉና አስተያየትም አስከትለው ይጽፋሉ። በኋላ ላይ ቆየት ብለን ወደ ምርጫ ቦርድ ደውለን ሁኔታውን ስናጣራ እንደዚህ የተባለ ነገር የለም አሉን እና ምናልባት ያሉ ጉዳዮች ለህብረተሰቡ ማስተማሪያ ይሆናሉ እንዴት ነውስ የሚዟዟሩት እንደዚህ ያሉ መረጃዎች የሚለውን ፕሮግራም ብንሰራበት ጥሩ ይሆናል በሚል ነው ወደ እርስዎ የደወልኩት። እርስዎ እስቲ እንደ አስቀድሜ ከዛ ልጀምርና እንዴት ነው ይሄን መረጃ ወደ እርስዎ የደረሰው? አመሰግናለሁ። ያው ፌስቡክ ላይ ተደጋግሞ የተለያዩ ሰዎች በሸገር ላይ ቀርበው ወይዘሪት ብርቱካን ሚደቅሳ አሁን ባለው የሰላም እጦት ምክንያት ምርጫ ማካሄድ የማይቻልበት ሁኔታ እንዳለ ተናገሩ የሚሉ ጽሁፎች አየሁኝ በተደጋገመ እኔ ዜናው አይደለም የፈለግኩት አንቺም እንዳየሽው እዛ በኋላ ላስተላልፈው የፈለግኩት መልእክት ላይ ነበረ የኔ ወዲያውም ሀሰት መሆን በተለይ መንገድ ሳጣራ አንቺም አይተሽው ይሆናል አስተካክየዋለሁ ዋናው ነገር መልእክቱ ግን አስተላለፍ የፈለግኩት ምርጫው ቢካሄድ እና ባይካሄድ የሚያደርሰው ጉዳት ላይ ነው ያተኮርኩት ያው ሀሰተኛ ዜና ፌስቡክ ላይ የተለመደ ነው። ግን ሐሰተኛ መሆኑን ወዲያው ሲነገር አረም ያስፈልጋል። እኔም በተለያየ ጊዜ እንደዚህ አይነት ሲያጋጥመኝ ወይም ወዲያው አጠፋዋለሁኝ ወይ አርመዋለሁኝና ከተለያዩ አምስት ስድስት ሰዎች እርግጠኛ ናቸው እነዚህ ሰዎች ብዬ ከሰኳቸው ሰዎች አይቼ ነው። አቶ አስራት በማህበራዊ ሚዲያ ላይ የተሳሳቱ ዜናና የሀሰት ወሬዎችን በማሰራጨት ተግባር ሆም ብለውና ሳያውቁ እየተሳተፉ ያሉት ግለሰቦች ብቻ አይደሉም ይላሉ። የጠቅላይ ሚኒስትሩን ጽህፈት ቤት ገጽ ጨምሮ ብዙሃን መገናኛ ላይም እየታየ ነው ብለዋል። ይህም መታረም እንዳለበት ቢያምኑ ችግሩ ግን ስረ መሰረት ያለውና የሀገራዊ ኃላፊነት መጥፋት ነው ይላሉ። ኢትዮጵያውያን በሙሉ እንደ አንድ ማህበረሰብ እያሰቡ ነው ወይ የሚለው ነገር ነው አንዱ ማንሳት ያለው። ምክንያቱም የፖለቲካ ሽኩቻ የፖለቲካ ትግል ቁማር የተለያየ አካላት ያለበት ሀገር ስለሆነ እንደ አንድ ሪስፖንስብል ያለበት ማህበረሰብ የሀገር ሀገራችን ነው ዙም ህዝባችን ነው በሚል ነው ወይ እየሄደ ያለው ነው። እኔ ደግሞ የማየው ሀገሩ ራስ ጥያቄ ምልክት በገባበት ሁኔታ ስላለ ሀገራዊ ኃላፊነቱም የዛው ያህል የተለያዩ ቡድኖች፣ አካላት፣ ግለሰቦች ሸርሸረውታል። ብሸረሸርም ግድ የላቸውም። ከዛ አንጻር ነው ፌክ ኒውስ ኢቭን በጥፈው እኮ ማያርመዋል። ለምሳሌ አሁን እኔ መረጃው ቀጥ እንዳገኘሁት አስተካክዬ ሀሳቡን ግን አስቀምጨዋል። ምርጫው ቢራዘም የሚያስከትለው ችግር ምን እንዲሆን እንደሚችል እንደ መግቢያ ነው የተጠቀምኩበት ለምፈልገው ጽሁ፣ በኋላ ግን ያቺ መግቢያውን አስቀርቼ ጽሁፉ እንዳለ እንዲቀጥል አድርጌያለው። ምክንያቱም ዋናው ግብ ሀሳቡ ላይ ነው የፈለግኩት። በመጨረሻም የምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ቦርዱ የምርጫውን ሂደት ለማፋጠን እየሰራ ነው የሚለውን ጉዳይ አስምረውበታል። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት አመታት በፊት ያካሄዱትን የምርጫ ዘመቻ በሚመለከት የቀረበው የልዩ መርማሪው የሮበርት ሞለር የምርመራ ውጤት ምን መደረግ አለበት በሚለው ነጥብ ላይ አንጋፋ ሪፐብሊካንና ና ዲሞክራቶች የተለያዩ አመለካከቶችን እያንጸባረቁ ናቸው። በህግ መወሰኛው ምክር ቤት የብዙሃኑ ሪፐብሊካን ች መሪ ሴኔተር ሚች መኮንል የሞለር ምርመራ ሪፖርት ትራምፕ ከሩሲያ ጋር መመሳጠራቸውን የሚያሳይ ማስረጃ የለበትም ይላሉ። የህግ መምሪያ ምክር ቤቱ አፈ ጉባኤ አንጋፋይቱ ዲሞክራት ናንሲ ፔሎሲ ግን የሞለር የምርመራ ውጤት ገና አልተዘጋም ባይ ናቸው። ሪፖርተራችን ዝላቲሳ ሆክ ያጠናቀረችውን ዘገባ አዳነች ፍስሃዬ ታቀርባለች። ሴኔተር ኤሊዝበት ዋረን የሚገኙባቸው አንዳንድ አንጋፋ ዲሞክራቶች ፕሬዚደንት ትራምፕ ከሶስት ዓመታት በፊት ባካሄዱት የምርጫ ዘመቻ ለክስ የሚያበቃ በደል ፈጽመዋል ይላሉ። የማሳቹሴትስ ክፍለ ግዛት ተወካይ ኤልዝበት ወረን ከሙለር ዘገባ የተገኘው መረጃ በሕግ መምሪያው ምክር ቤት የክስ ሂደት ለመጀመር የሚያስችል በቂ መረጃ ነው። ናንሲ ፔሎሲ በበኩላቸው በምክር ቤቱ ክስ መመስረቱ ሀገሪቱን የባሰ ይከፋፍላል፣ የትራምፕን የድጋፍ መሠረትንም ያጠናክራል በማለት እንዲገፋበት አይፈልጉም። ይሁንና ትራምፕ የዲሞክራቶች የበላይነት ባለበት ምክር ቤት ላይ በቀጣይነት የሚያሳዩት እምቢተኛነት ባህሪ የተወካዮች ምክር ቤት አፈ ጉባኤን ትዕግስት እየተፈታተነ ነው። ናንሲ ፔሎሲ ትራምፕ ክስ እንድንመሰርትባቸው እየተፈታተኑን ነው። ምክንያቱም እሳቸውን መክሰሱ ሀገሪቱን እንደሚከፋፍል ያውቃሉና፣ እሳቸው ግን ደንታ የላቸውም። የድጋፍ መሰረታቸውን ማጠናከር ብቻ ነው የሚፈልጉት። ስለሆነም ለፖለቲካ ጥቅም ብለን ክስ አንመሰረትባቸውም። ሀቆቹ የት እንደሚያደርሱን ማጤን ይኖርብናል። የዩናይትድ ስቴትስ የፍርድ ሚኒስቴር በሙለር የምርመራ ውጤት ላይ ያሉትን እንዲታወቁ የማይፈልጉ መረጃዎችን ሁሉ ሰርዟል። ዋናው አቃቤ ህግ ዊሊያም ባር በመጪው ሐሙስ በተወካዮች ምክር ቤት የፍርድ ኮሚቴ ፊት ቀርበው እንዲጠየቁ የቀረበላቸውን ጥያቄ አልተቀበሉም። ትራምፕ በበኩላቸው ከተወካዮች ምክር ቤት የሚቀርቡ መጥሪያዎችን ሁሉ ለመታገል ወስነዋል። የሕግ መወሰኛው ምክር ቤት የብዙሃን መሪ ሴኔተር ምች ምኮኔል ይህ ምርመራ ለሁለት ዓመታት ያህል ሲካሄድ ቆይቷል። አሁን ግን አክትሟል። በሕግ መወሰኛው ምክር ቤት የውህዳን መሪ ሴኔተር ቻክ ሾመር ግን ከእሳቸው ጋር አይስማሙም። ሶስት መቶ ሰባ አምስት የሚሆኑ በፌዴራል አቃቤ ሕግነት ያገለገሉ ሰዎች የሙለርን ዘገባ ተመልክተዋል። የፕሬዝደንቱ ተግባር በወንጀልና የፍትህን ሂደት ለማሰናከል በመሞከር ደረጃ የሚቀመጥ ነው። ትራምፕ ፕሬዝደንት ባይሆኑ ኖሮ የቀድሞዎቹ አቃቢያነ ህግ ክስ እንዲመሠረትባቸው ምክር ሐሳብ ያቀርቡ ነበር። ዲሞክራቶቹ በፕሬዝዳንት ሪቻርድ ኒክሰን ላይ ተደርጎ የነበረውን ምርመራ እንደ ምሳሌ ይጠቅሳሉ። ኒክሰን ጥፋተኛ ሆነው ከመገኘታቸው በፊት የተካሄደባቸው ምርመራ ረጅም ጊዜ ወስዶ ነበር ጥፋተኛ መሆናቸው ሲታወቅ ታዲያ ከክስ ለመዳን ሲሉ ከስልጣን ተሰናበቱ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ እናንተ ሁላችሁም ወጣቶች ናችሁ ሆኖም ከታሪክ መጻሕፍት አንብቡት እኔ በወጣትነት የማውቀው ነገር ነው የሪቻርድ ኒክሰንን ያለመከሰስ ጉዳይ ለእናንተ ታሪክ ነው በመጨረሻ ሐቁ የወጣው ለብዙ ወራት ያህል ምርመራ ከተደረገ በኋላ ነው። በመጨረሻ ሐቁ በማያወላዳ መልኩ ግልጽ ሆነ። ፕሬዚደንት ትራምፕ የሕግ አውጪዎችን ክፍል ስራ ለማሰናከል ስልጣናቸውን ካለ አግባብ ተጠቅመዋል በማለት ዲሞክራቶች እየከሰሱ ነው። ትራምፕ በበኩላቸው ዲሞክራቶች የፖለቲካ አጀንዳይን ለማሰናከል የሁለት ዓመታት ጊዜ አባክ ነው ብኛል ይላሉ። ዝግጅቶቻችን እስከ ምሽቱ አራት ሰዓት ይቀጥላሉ። አሁን ከምሽቱ ሶስት ሰዓት ከሃያ አምስት ደቂቃ ነው። አዲስ አበባ ላይ በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ እጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከፕሌይ ስቶር ታገኛላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሽያኑ ጆ ጌል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና ቆንጅታየነን። ኢትዮጵያውያን በአሜሪካ ይቀጥላል። የዛሬው የኢትዮጵያውያን በአሜሪካ ዝግጅታችን በአንድ አድማጭ ጥያቄ መነሻነት የብዙዎች ጥያቄም ሊሆን ይችላል፣ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ይወስደናል። ይህ ውክልናን የተመለከተ ጥያቄ የደረሰን አቶ ጉግሳ ዘለቀ ደስታ ከተባሉ አድማጫችን ሲሆን፣ አዘጋጁ አዲሱ አበበ ደግሞ ጥያቄውን ጉዳዩ ከሚመለከተው የኤምባሲው ባለስልጣን ጋር ተወያይቶበታል። አድማጫችን አቶ ጉግሳ ዘለቀ ደስታ ያቀረቡትን ጥያቄ ከራሳቸው አንደበት እንስማ። ችግሩ እንዴት ነው? ቀደም ሲል የዚህ የውክልና አሰራር ፎርም አለ ኢትዮጵያ ኤምባሲ ዌብሳይት ላይ ፎርሙን ከዛ እንወስድና ማመልከቻችን እናደርግና ስልሳ ሁለት ዶላር ከደርሶ መልስ ፖስታ አካተን ወደ ኤምባሲው እንልካለን። ኤምባሲው ያንን አረጋግጦ ለእኛ መልሶ ይልክልናል። ከዚህ በኋላ እኛ ውክልናችንን ወደ አዲስ አበባ እንልካለን ማለት ነው። ለሚወክለው ሰው ላጭር ነው። ምናልባት ጊዜው የሚፈጀው በዛ ሰዓት አንድ ወር ወይም አንድ ወር ከአስራ አምስት ቀን ሊሆን ይችል ነበር። ያንን እንግዲህ በአነስተኛ ጊዜ ብለን ነው የምንወስደው ማለት ነው። ፎርሙን ከድረ ገጽ አውጥታችሁ በመኒ ኦርደር በመኒ ኦርደር ከተመላሽ ስታም ወይም ቴምብር ጋራ ትልካላችሁ፣ እንልካለን እዛ ላይ እነሱ ማህተም አድርገው ትክክል ነው። እሳቸውም በህይወት አሉ። ውክልና የወከሉትን በእኛ ኤምባሲ በኩል ትክክል ነው ብለው ማረጋገጫ ማህተም አድርገውልን ይልካሉ። እሱን መልሰን ወደ አዲስ አበባ እንልካለን ማለት ነው ይወከለናል ለምትሉት ሰው ወደ ኢትዮጵያ ትልካላችሁ እንልካለን። አሁን ምን ሆነ ታዲያ? አሁን የተደረገው ምንድን ነው? ከእነሱ ዌብሳይት ላይ የድሮ ማመልከቻ አለ፣ እሱ አልተለወጠም። እሱን ዳውንሎድ እናደርግና ወይም ደግሞ እናወርደውና እዛ ላይ ቅጽ እንሞላለን። ከዛ በኋላ የምንፈልገውን ውክልና አይነት አዘጋጅተን በአካባቢያችን በሚገኘው የእስቴት ጽሕፈት ቤት መሄድ አለብን። በእኛ በኩል ያለው ስቴት ጽፈት ቤት እዚህ ኖርፎክ ነው የሚሆነው። ከዚህ በኋላ ይህንን ከጨረስን በኋላ እንደገና ዲሲ ስቴት ኦፊስ በአካል መገኘት አለብን። ስቴት ኦፊስ ማለት ነው፣ የውጭ ጉዳይ ሚኒስቴር ነው። ዲሲ ያለው የውጭ ጉዳይ ሚኒስቴር ነው። እዚህ ደግሞ ኖርፎክ ያለው የማንኛውም የስቴት ሪፕሬዘንታቲቭ ኦፊስ ማለት ነው። ከዛ ይህን ስንጨርስ ወደ ወደ ዲሲ እንሄዳለን። የዲሲውን ደግሞ ከጨረስን በኋላ ፖስታውን ለኢትዮጵያ ኤምባሲ እዛም በግንባር ቀርበን እንሰጣቸዋለን ማለት ነው። ከዚህ እኔ ካለሁበት ወደ ኖርፎክ ለመሄድ ራሱ በትንሹ አንድ ሰዓት ይፈጅብኛል ወይ ሁለት ሰዓት ይፈጃል። ቀጠሮ ስንት ቀን እንደሚሰጡኝ አላቅም። ወር ሁለት ወር ሊሆን ይችላል። ሌላው ደግሞ ከዚህ ወደ ዲሲ ሲሄድ ኔ በአንድ ቀን ደርሼ ልመለስ የማልችልበት ሁኔታ ነው የሚፈጠረው። እዛም ውስጥ በአንድ ቀን ጨርስልኛል፣ በሁለት ቀን ጨርስልኛል ወይ በወር ነው መልሱን የማገኘው አይታወቅም፣ ምን ያህል ጊዜ እንደሚፈጅ። ከዛ ወስጄ ኤምባሲ በግንባር ቀርቤ ነው የምሰጣቸው። ከዛም በኋላ ደግሞ ምን ያህል ጊዜ እንደሚፈጅ እዚህ ላይ የሚገልጽ ነገር የለውም። ስለዚህ ከበፊቱ እጅግ በጣም የተንዛዛ የስራ ሂደት ነው ያለው ይህንን ማመልከቻ ወይም ደግሞ የውክልና ማስረጃ ለማግኘት ከዚህ ቀደም በየ ጥያቄ ምንድን ነው፣ አንደኛ በምን ምክንያት ይሄ ለውጥ ሊመጣ ቻለ? በጣም ተቸግረናል እና ይሄ ሁኔታ የሚቀረፈበት መንገድ ቢኖር እሺ ከኤምባሲው እንግዲህ ያለው መልስን ምናልባት የተሻለ ነው ብለው መርጠው ይሆናል። ወይም ደግሞ እርስዎ የሰጡኝ አስተያየት ላይ የተዛባ ነገር ሊኖር ይችላል። እነሱ ናቸው ይህን ማስተካከል የሚችሉት። የቅድሞው አሰራር አቶ ጉግሳ እንዳሉት ተቀይሯል። የኤምባሲው ካውንስላር ክፍል ምን ይላል? አቶ አበበ ንጉሡ ናቸው የክፍሉ ኃላፊ። ለምን ተቀየረ? ነው ዋናው ነገሩ የተለወጠ አንድ ባለውበት ስቴትና ወደ ስቴት ዲፓርትመንት እሷ ናት። ሁለት ቦታ ነው የሚሄዱ ሁለት ስቴት አለ። ለምንድን ነው እሱ የሆነበት ምክንያት? አንድ ኬዝ አለ። በኛ አሰራር አይደለም ይሄ፣ ከመምሪያው አንጻር ነው የምናየው። መምሪያ ማለት ከኢትዮጵያ ከውጭ ጉዳይ ሚኒስትር። አዎ ኢትዮጵያ የመጣ አንድ አሰራር አለ። ምንድን ነው አሰራሩ? በዚህ ሀገር የሚመመጅ ዶኩሜንት በቀጥታ ወደ ስቴት ዲፓርትመንት ወይ ባሉበት ስቴት ዲፓርትመንት አይደለም የሚሄደው። ፓብሊክ ኖቶራይዝድ ይደረጋል። ፓብሊክ ኖቶራይዝድ ሲደረግ እዚህ ሀገር ሕግ ኦፊሻሊ የተሰጣቸው ባለሙያዎች ነው ፓብሊክ ኖቶራይዝድ የሚያደረጉ። ስለዚህ የእሱም ሆኖ አረጋግጠው በቀጥታ ወደ አሉበት ስቴት ይሄዳል እና ያሉበት ስቴት አረጋግጠው እንደገና ወደ ስቴት ዲፓርትመንት ይሄዳል። ስለዚህ ይህንን ከዚህ ሀገር የሚመነች ዶኩሜንት ስለሆነ በስቴት ዲፓርትመንት ተረጋግጦ ወደኛ እኛ ይመጣል። ከዚህ ሀገር የመነጭ ሲሉኝ፣ አው ከዚህ ሀገር ማለት ሰውየው እዚህ ሀገር ነው ያለው፣ አይደለም እኔ አቶ ጉብሳ ለአቶ እገለ ውክልና ሰጥቼዋለሁ የሚለው የውክልና አይነት ዝርዝር ይጽፋል። እሱ ከጻፈ በኋላ ነተራይዝድ ይደረጋል። ወደ ያሉበት ስቴት ከሄደው ይረጋግጣሉ። ለምን ወደ እናንተ ጋር ለምን አይመጣም? ለምን የሚለው ነገር ለእሱ ከሕግ አንጻር ነው። እሱ ውጭ ጉዳይ ከአዲስ አበባ የተገኘ መመሪያ ነው፣ እዛው ነው። ግን እዚሁ ላይ ባጭር እንደውም ጥያቄ ላቅርብና ነገረውን ሳይረሱብኝ፣ አቶ አበበ ይሄ አሰራር ከድሮው የተንዛዛና የግለሰቦችን ወጪ አሁን እኙ ሰውዬ ከኖርፎክ እዛ ውስጥ ቱ ጋር ይሄዳሉ አንድ ሌላ ቀን ተመለሱ ነው የሚባሉት። ወርም 15 ቀንም ሊቀጠሩ ይችላሉ። ያን ሲጨርሱ ደግሞ ዲሲ ስቴት ኦፊስ ይመጣሉ። ይሄም ሌላ ቀጠሮ ነው። ሶስተኛ ኤምባሲ በአካል ይመጣሉ። እንደ ምኑ ነው የተቀላጠፈ አሰራር? ወደ ኤምባሲ በአካል ባይመጡ ሜል ማድረግ ይችላሉ እኮ፣ ግን የተቀላጠፈ አሰራር ነው ልንል አንችልም። ልለዎት ነው እሱ ምናልባት ጊዜ የሚፈጅ ሊሆን ይችላል። በእርግጥ በጣም ገንዘብም አቅምም ይፈልጋል ነው ነው ከሄደ አንጻር ግን ውክልና ሲወከል እኮ ቀላል ውክልና አይደለም። ብዙ ንብረት ነው የምትወክለው። አዎ ግን ኖቶራይዝ ተደረገ። እሺ ኖ ኖ ለምሳሌ ሰውዬው አጭር ሊሆን ከፈለጉ ካሉበት እስቴት ወደ ኢምባሲ በአካል ቀርቦ ፈርመው፣ እኛ ጋር ባለንበት ከፈረሙ መቀነስ ከቻሉ መቀነስ ይችላሉ። ኦ ሌላ እስቴት እዛ እስቴት ሳይሄዱ ኦ እስቴት ሳይሄዱ በአካል እኛ ጋር መጥቶ የውክልና በእኛ ፊት ከፈረሙ እሱም ይቻላል። አንድ መንገድ ይሄ እንግዲህ አጭር ነው። ስለዚህ እንደዛ ማድረግም ይቻላል። ፓብሊክ ኖተራይዝ ከተደረገ ግን የግድ ነው ወደ ባሉበት ስቴትና ወደ ስቴት ዲፓርትመንት ሄደው ወደ እኛን መረጋገጥ ያለበት ይሄ መምሪያ ነው። ወደ ወዳሉበት ስቴት ከመሄድ ይልቅ እናንተ ጋር በአካል ቢመጡ ይቀላል ነው የሚሉኝ። ከፈለጉ ሱም ምርጫና። ግን በአካል አትቀበሉም እኮ እናንተ። አቶ አበብ አደ ነ እንቀበላለን። አሁን ክስ ነው። በአካል ማንኛውም ሰው መጥቶ ማስተናገድ ይቻላል። ቀጠሮ ቢይዝም ሳይዝ ራይዝም ይሁን ቢዝም ይሁን ምንም አያስፈልግም ቀጠሮ ቀጠሮ መያዝ በጣም አስቸጋሪ መሆኑን እኔ ልንገረዎት ምክንያቱም እርስዎን ለማግኘት ሶስት ቀን ነው የፈጀብኝ ስልክ አይነሳም አንሰሪንግ ማሽን ወይም የተቀረጸ ድምፅ የሚመጣው ይቅርታ ከነጥቡ ለመውጣት አይደለም ግን ያየሁትን ሁኔታ ልንገረው ብዬ ነው ይቀጥሉ ስለ ስልኩ ጉዳይ ያው ብዙ ኮምፕሌን አለ ትክክል ነው ስለዚህ እሱ እያስተካከል ነው ያለነው። የሰርቪሱ በተመለከተ ግን የበፊቱ ግን ቀል ቀልጣፋ ነበር ይገርሞታል። አሁን አቶ ጉግሳ እንደነገሩኝ ደብዳቤ ከድረገጻችሁ ላይ አውጥተው ፎርሙን ሞልተው ኖቶራይዝ አርገው በቃ እናንተ አይታችሁ ልክ ነው፣ ይሄ ሰው እዚህ አሜሪካ ነዋሪ ነው አረጋግጠናል ብሎ ትሰጡታላችሁ። ለሚወክለው ሰው ይሰጣልና ቀላል ነበር። ግን የመመሪያ ጉዳይ ነው ስላሉኝ፣ ግን አሁን ቀላል መንገድ ነው ያሉኝ አለ። እንግዲህ ሁለት ስቴት ከመሄድ ፈንታ ቀጥታ ሰውየው ቢመጣ ነገሩ ያጥራል ማለት ነው። አሁን እሱ ያጥራል። ሁለተኛም በዌብሳይትም አለ ሌላ አንድ አዲስ በቀጥታ ኦንላይን እዛ መልቶ መላክ የሚችሉበት አንድም ዌብሳይታችን መጎብኘት ይችላላቸው በቀጥታ ወደ እኛ ይመጣል። ጥሩ ነው ይሄ። ድረ ገጽ ምንድን ነው አድራሻው? አቶ አበበ ኢኢኢ ስላሳጎን ፒኦኤ ፒኦኤ ዶት ኦርግ ዶት ኦርግ ያ ኤም አለ አንድ አማራጭ ማለት ነው። ወደ ዲፓርትመንት መሄድ አያስፈልግም። ምንም አያስፈልግም። ምንድን ነው። በዚህ አጋጣሚ ግን አንተ ማለት እንድታስተላልፉልን የምንፈልገው አንደኛ ሰው በተለይ በአካል መጥቶ የሚጠቀም ፖስታ የሚጠቀም ስልክም እዛም ተደውሎም አያነሱም ሁለተኛ ስልክም ይረሳል አብዛኛው በጣም ስልክ ይረሳል ሶስተኛ ትራክ ናምበር ያለው ፖስታ መላክ አለባቸው በጣም አመሰግናለሁ አቶ አበበ ንጉሱ በዋሽንግተን የኢትዮጵያ ኤምባሲ የኮንስላር ሴክሽን ኃላፊ እግዚአብሔር ይስጥልኝ ለዛሬው እሺ አመሰግናለሁ አመሰግናለሁ አዲሱ ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ወመን የኢትዮጵያ ሴቶች መብት ማዕከል በመስራች ፕሬዝደንቱ በነበሩት አሁን በሕይወት የሌሉት በዶክተር ማይገነት ሽፈራው ስም በተቋቋመ የትምህርት ፋውንዴሽን አማካይነት በየዓመቱ ለቤተሰብ፣ ለሴቶች፣ ለማህበረሰብ የሚጠቅም ስራ ለሚሰሩ የሚሰጠውን የዘንድሮውን የተሸለሙት በጅማ ከተማ ሴቶችን በማሳተፍ ራሳቸውን ለማብቃት የተፈጥሮ አካባቢ ለመጠበቅ የታለመ ስራ የጀመረ ፕሮጀክት ነው። ባለፈው ሳምንት ከመስራቿ የጅማ ዩኒቨርስቲ መምህርት ሽታዬ ጉሬ ጋር የተጀመረው ውይይት ይሆናል የሚቀጥለው። ስለ እቅዳቸው በዝርዝር ያብራራሉ። ክሩ የሰጣች ያደረገላቸው ድጋፍ እጅግ እንደጠቀማቸው ይናገራሉ። ለሌሎችም ጥሪ ያላቸው አምስት ደረጃ አሉት። ይሄ ፕሮጀክት በጣም ግዙፍ እና ሰፊ ነው። እንዳልኩሽ አምስት ደረጃዎች አሉት። ይሄ ፕሮጀክት በጥቅሉ ማን ማንን መጥቀም ይችላል የሚለውን ትንሽዬ ልንገርሽ እና በጥቅሉ መቶ ሰውን ነው እኛ ያቀድ ነው መቶ ሰውን እንዲያቅፍ ቢያንስ ግንዛቤን ለማስጨበጥ ስልሳ አምስት ሴቶችን ጅማ ከተማ አስራ ሶስት ቀበሌ ያላት፣ ከአስራ ሶስቱ ቀበሌ አስራ አምስት አስራ አምስት ሴት ተቀብለ ግንዛቤ ለመፍጠር ሌላ በቀላሉ ይሄ ቴክኖሎጂ ሰዎች እንዲሰሙት የተደራጁ ነበር ውጭ እና አበባን በማልማት ላይ የሚሰሩ ነባር ኮፕሬቲቮች አሉ እና የህብረት ስራ ስብስቦች አዎ፣ አዎ፣ አዎ። የህብረት ስራ ላይ የሚሰሩ አሉና እነሱ በቀላሉ ይሄን ማስተላለፍ ይችላሉ ብለን ስለገመት ሰላሳ የሚሆኑ አባል አላቸውና እነሱን መረጃ በመስጠት በማጎልበት ውስጥ እነሱን አካተናል። ሌላ በተጨማሪ በዞን ግብርና ቢሮ ያሉ፣ በወረዳ ግብርና ቢሮ ያሉ ወይንም የልማት ስራ ላይ እየተሰማሩ ማለት ነው። በስራው ውስጥ ስለሚደግፉን ሰዎችን ብቃት ያላቸው፣ ፍላጎት ያላቸው ይሄን ስራ ከግብ ያደርሳሉ። ይሄን ቴክኖሎጂ በቀላሉ ይቀበላሉ። መለወቅ የሚችሉትን ያቀረቡልን እነዚህ ናቸውና በጥቅሉ መቶ ሰዎችን ግንዛቤን በመፍጠር ያካተተ ነው። ግን እስከ መጨረሻ ሰርቶ ማሳያውን በቤታቸው በጓራቸው ሰርተን ለማሳየት ያቀድነው አስራ አምስት ሴቶች ከመቶዎቹ አስራ አምስት በየቀበሌው ማለት ነው። በቤታቸው ዞረን ሰርተን የምናሳይ የሚሆኑ አስራ አምስቶቹ ላይ ነው ማለት ነው ስራውን የሚሰራው ስለዚህ፣ ለሌሎች አርአያ እንዲሆኑ፣ ሌሎች እንዲመለከቱት፣ ውጤታማነቱን እንዲያዩ ማለት ነው። አዎ አዎ፣ እነሱ አርአያ እንዲሆኑ። ይሄ የመጀመሪያው ነው ማለት ፕሮጀክቱ የመጀመሪያ ደረጃ ነው። ሁለተኛ ግንዛቤ መስጠት ነው። ስለ ቴክኖሎጂው ቴክኖሎጂው ቨርቲካል ቬጂቴብል ፕሮደክሽን የሚል ነው። ባለችን ትንሿ መሬት ላይ ወደ ጎን ሳናሰፋ፣ ወደ ጎን ሳንሄድ፣ ወደ ላይ ብቻ መጠቀም ማለት ነው። ለምሳሌ አበባን በባልዲ እንተክላለን ቤት የእሱ አይነት ትተን ራሱን የቻለ እቃ ወይንም ለዚህ ቴክኖሎጂ የሚመጥንን እቃ ተጠቅመን በመደርደር በትክክል በማስቀመጥ አንዱን በአንዱ ላይ አንዱን በአንዱ ላይ በትንሹ እስከ አምስት መሄድ ይቻላል። ይህ ማለት ሰውየው ያለው ወይንም ሴትየዋ ያላት አንድ ሜትር ሊሆን ይችላል አንድ ሜትር ስፋት ያለው በዛው ላይ ደርድረን የምንፈልገውን የጓሮን አትክልት መትከል ማለት ነው። ይሄ ማለት ያለችንን በጣም ጠባብና ትንሽ የሆነችው መሬት በአግባብ መጠቀም ማለት ነው። ይሄን ቴክኖሎጂ እንግዲህ ማስተላለፍ ነው አላማችን እና እንግዲህ በራሳችን ሄደን ስንመላለስ የሙያ ድጋፍ ያደርጉልናል ብለን ተስፋ እናደርጋለን። ሰዎችም ያስጀመሩን በዚህ መልኩ ነው እንጂ ሌላ ምንም አይነት ድጋፍ የለንም። በተለይ ፋይናንስ ወይም ኢኮኖሚካሊ በጣም ድጋፍ ያስፈልጋል። ፕሮጀክቱ በጣም ግዙፍ ነው። አሁን ሬዝ በተደረገው የሚያልቅ የሚሰራ አይደለም። ግን ለመጀመር ነው። ጀምረን ከሄድንበት ከምንፈራ ከምናፈገፍግ ከሄድንበት ሰፊ ነገር ሊከፈት ይችላል። ደፍሮ ደፍሮ መጀመር ነው ዋናው። ግንዛቤ ከፈጠርን በኋላ ተፅዕኖ ምንድን ነው ግምገማ እናካሂዳለን ማለት ነው። የሴቶቹ ሕይወት ላይ ምን ለውጥ አምጥቷል፣ ከስነ ምግብ ሊሆን ይችላል ከገቢ ማመንጨት ሊሆን ይችላል፣ ምን ለውጥ አመጣ የሚል መጨረሻ ላይ እንገመግማለን ማለት ነው። ቴክኖሎጂ ይሄ ጥሩ እድል ነው ያገኘሁት መልእክቱን ለማስተላለፍ በተለይ የኢትዮጵያን ነገር ይመለከተናል። የኢትዮጵያ ሴቶች ነገር ይመለከተናል። የአገራችን ጉዳይ ይመለከተናል። የምግብ ጉዳይ ይመለከተናል የሚሉ መርዳት፣ መደገፍ የሚችሉ እኛ ባሌለን ነገር በአቅማችን በሙያችን ለማገልገል ህብረተሰቡ ቆመናል። ሰዎች በእኛ አጠገብ እንዲቆሙ በዚሁም ጥሪውን አስተላልፋለሁ። እውነት በጣም ደስ ብሎኛል እድሉን ስላገኘ። ይሄ በዚህ ውይይታችን ምናልባት ሰዎች ስለ እናንተ ስራ እንዲረዱ ምድል ይከፍታል ብዬ ተስፋ አደርጋለሁኝ። መምህርት ሽታዬ፣ ይሄን የሚሰሙ ሰዎች እንግዲህ ትኩረት እንደሚሰጧችሁ፣ እስኪ ይሄንን ስራችሁን ይሄንን የተነሳችሁበትን ራዕይ እስካሁን ከቀረባችኋቸው ለምሳሌ ከመራረጣችኋቸው በየቀበሌው ካሉ የተወሰኑ ሴቶች መካከል ይሄንን ስትነግሯቸው ምን አይነት ስሜት ነው የሚሰማቸው? አሁን ያለው ጉጉት ይሄ በየቀኑ የምንተያይ ነው። ባንነጋገርም ሰው ችግሩን ባይተነፍስም የምትተያዩ አይነት ነገር ነው፣ ግን የመጀመሪያ ይሄ ቦታ የመምረጥና የቱ ጋር የቱ ስራ ከማን ጋር እንስራ የሚለውን የመጀመሪያ ጊዜ ስንሄድ በከተማ ላይ ያሉትን የቢሮን ሰዎች ነው ያገኘነው። አጋጣሚ ሴት ልጅ ናት፣ ሴት ልጅ ናት ባለሙያዋ። እሷን ያገኘነው እና ይሄን ይዘን የሄድነውን ሀሳብ ገለጽንላት። በእውነቱ ለመናገር በጣም ነው ደስ ያላት። ይሄ እኮ ማንም እስካሁን መጥቶ ማቅም፣ ማንም ጠይቆ ናቅም በቃ ቢሮ ነው ያለው፣ የዞን ሳይሆን የከተማ ማለት ነው። ማንም ሰርቶ አያቅም፣ ማንም ጠይቆ አቅም። ከኮፕ አሁን ያልኩሽ የተደራጁ በአበባ ላይ የሚሰሩ፣ ከዛ ውጪ ይሄ አዲስ ሀሳብ ነው። ህብረተሰቡን መቀየር የሚችል ነው እና በጣም ጓጓች፣ በጣም ተቀበለችን። ከዛ በኋላ እንኳን ደውላ ስትጠይቀን ነበረ። እኛ ባጀታተን ቆየንባት። እቺ ልጅ በቅርበት ህብረተሰቡን ሴቶቹን በደንብ ስለምታውቃቸው። በትክክል ይጠቀማሉ፣ በትክክል ኑሯቸውን ይለውጣል። እኔ በደንብ በቅርበት አውቃለሁ ነው ያለችው። እኔ ሄጄ በአካል አላገኘኋቸውም አሁን ገና ነው ማገኛቸው። ቀጠሮ ነው ያለ ነው። ከዛ ውስጥ ከአስራ ሶስቱ ቀበሌ ሶስት ቀበሌ ቦሳ ክቶ ፈጦ ሰመሮና በቸው ቦሬ የሚባል ከአስራ ሶስቱ ሶስት ቀበሌ ውስጥ ነው የመረጥ ነው። እጄ ላይ ብር ስላሌለ ቢሄድም የሆነ ዘር እንኳን ግብአት የሚሆን ዘር እንኳን መግዛት ስለማልችል ሙያ ብቻ በእጄ ስላለ ደፍሬ እነሱን እነዚህ ማለት አልቻልኩም። አሁን ግን ይሄኛው ፈንድ እጄ ከገባ በኋላ ከሰዎቹ ጋር ደግሜ ሄጄ የቆየሁት በዚህ በዚህ ምክንያት ነው ብዬ ሰዎቹን አነጋግር ያለው እና የሚቀጥለው ሳምንት አሁን በበዓል ምክንያት ነው ያቋረጥ ነውና እና ወደ ስራ የምንገባ ቦናል። ማለት ይሄ ነው ልሻለሁ በአጭሩ። ወይዘሮ ሽታዬ ጉሬ ለሜሳ እጅጉን አድርጌ ያመሰግናለሁ። በደህና ይደሩ። መልካም እድል። እኔም በጣም ነው የማመሰግነው። እድሉን ስላገኘው የምሰነክስበትን አጋጣሚ ስላገኘው ደስ ብሎኛል። የረቡዕ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ዲሞክራሲ በተግባር ቪዥን ኢትዮጵያ በአማርኛ መጠሪያው ራዕይ ለኢትዮጵያ ይባላል። ስምንተኛ ጉባኤውን ኢትዮጵያ ውስጥ ለማካሄድ እየተዘጋጀ ነው። ይህ የምሁራን ስብስብ ከተፈጠረ አንስቶ ጉባኤውን ኢትዮጵያ ውስጥ ሲጠራ ሁለተኛ ጊዜው ሊሆን ነው። ለመሆኑ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ምንድን ነው? ቪዥን ኢትዮጵያ እንግዲህ ከማንኛውም የፖለቲካ ድርጅት ነጻ ሆኖ የሚንቀሳቀስ ድርጅት ነው እና ዋና ራዕይ አድርጎ ያስቀመጠው እንግዲህ ኢትዮጵያችን ሰላማዊ ሆና የተረጋጋች ሀገር፣ አንድነቷን ጠብቃ የዲሞክራሲ ስርዓትን አስፍና በልጽጋና ለሁሉ ሁሉም ዜጎቿ የምትመች ሀገር እንድትሆን መጣር ያንን እውነት ማድረግ ነው። ይሄ እንግዲህ እንደ ቪዥን ያስቀመጥነው ነው። ከዛ ዓላማችን ደግሞ ተለያየ ዓለም ተበትኖ የሚገኙ ኢትዮጵያውያን ምሁራን አሉ። የኢትዮጵያ ወዳጆች የሆኑም እንደዚሁ ምሁራንም ፕሮፌሽናል የሆኑም በሀገራችን ጉዳይ ላይ በተለያየ ዘርፍ ጥናት ያካሂዳሉ፣ ያስተምራሉ፣ ምርምር ይካሄድባቸዋል። እና እነዚህን ሀይሎች ወደ መድረክ በማምጣት ነጻ መድረክ በመፍጠርና ወደ አንድ ላይ በማምጣት በተለያየ ጊዜ በተለያዩ ርዕሰ ጉዳዮች ዙሪያ ያጠኗቸውን ጥናቶች ግኝቶቻቸውን፣ እንዲያስተዋውቁ፣ እንዲወያዩ፣ የሀሳብ ፍጭት እንዲደረግባቸው፣ የፖሊሲ አማራጮች እንዲመነጩ ይሄ እንግዲህ ለመንግስትም በተቃዋሚም በኩል ላሉ ድርጅቶች ሁሉ ግብዓት የሚሆን ነገርን ለማፍለቅ የተደራጀ ድርጅት ነው። ከዚህ በፊት የተለያዩ ጉባኤዎችን አካሂዷል። አሁን ይሄ ስምንተኛው ነው። ከስሙም እንደሰማኸው በተለይ የመጨረሻዎቹ ሁለቶቹ የተካሄዱበት ሁኔታ ኢትዮጵያ የለውጥ ሂደት ውስጥ በገባችበት ጊዜ ነው። ስድስተኛው ጉባኤ የተካሄደው እዚህ ዲሲ ነበረ። በዛን ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድን ራት በመጋበዝ እና ከምሁራን ጋር ተገናኝተው እንዲወያዩ ያመቻቸንበት ሁኔታ ነበረ። ከዛ ሰባተኛው ጉባኤ ደግሞ በቀጥታ ወደ ኢትዮጵያ ተመልሰን ለመጀመሪያ ጊዜ እዛ ካለው ህዝባችን ጋር ምሁራኖች እዚህ ያሉ እዛም ያሉ ተገናኝተው የሀሳብ ልውውጥ ያደረጉበት የለውጡ ሂደት የሰመረ እንዲሆን መንገድ የሚጠረግበትን ሁኔታ ያመቻቹበት ነበርና ቪዥን ኢትዮጵያ እንደዚህ አይነት አገልግሎቶችን እየሰጠ ነው። ስምንተኛው ጉባኤ ደግሞ የተሳካ እንደሚሆንልን ተስፋ እናደርጋለን። ዶክተር አሸናፊ ጎሳዬን ነው የሰማችሁት። የራዕይ ለኢትዮጵያ ዋና ጸሐፊ ናቸው። አርክቴክትና የከተማ ፕላን ባለሙያም ናቸው። አሁን በዩናይትድ ስቴትስ ሲያትል ከተማ የመንግሥት ቤቶች ልማት መሥሪያ ቤት ውስጥ ይሠራሉ። ዶክተር አሸናፊ በአዲስ አበባ ዩኒቨርሲቲም መምህርና ተባባሪ ዲንም ሆነው አገልግለዋል። ቀደም ሲል ለዚህ የራእይ ለኢትዮጵያ ስምንተኛ ጉባኤ ዝግጅት እያከናወኑ ያሉትን ሥራ እንዲያብራሩልኝ ከድርጅቱ ምክትል ፕሬዚደንትና የጉባኤ ጉዳይ ኃላፊ ፕሮፌሰር ሚንጋ ነጋሽ ጋር ጋብዣቸዋለሁ። ፕሮፌሰር ሚንጋ በዩናይትድ ስቴትስ የዴንቨሩ የሜትሮፖሊታን ስቴት ዩኒቨርሲቲና በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊት ዋተር ስትራንድ የአካውንቲንግ መምህር ናቸው። ቪዥን ኢትዮጵያ ለመጪው ጉባኤው የሚቀርቡ ጥናታዊ ጽሑፎችን ማቅረብ ለሚፈልጉ ተመራማሪዎችና ምሁራን ጥሪ አድርጓል። ፕሮፌሰር ሚንጋ ስለ ዝግጅቱ ይናገራሉ። የራእይ ኢትዮጵያ ስምንተኛው ስብሰባ የሚካሄደው ባህር ዳር ከተማ በባህር ዳር ዩኒቨርሲቲ ውስጥ ነው። ባህር ዳር ዩኒቨርሲቲ አንዱ የኛ አብሮ የሚሰራ አዲስ ድርጅት ሆኗል። ከዚህ በተጨማሪ ከባህልና ቱሪዝም ሚኒስቴር ጋራ እና ከሳይንስ እና ከፍተኛ ትምህርት ሚኒስቴር ጋር በመተባበር ነው የሚመጣው። ስብሰባ የሚደረገው የሶስት ሰባ ነው። ከሰኔ አምስት እስከ ሰባት ሁለት ሺህ አስራ አንድ ባህር ዳር ዩኒቨርሲቲ ወይም ከጁን አስራ ሁለት እስከ አስራ አራት እንዲሁ በዚሁ ከተማ ነው የሚካሄደው። አሁን ለሶስት ቀናት ከሰኔ አምስት እስከ ሰባት ባህር ዳር ከተማ፣ ባህር ዳር ዩኒቨርሲቲ ካምፓስ ውስጥ ነው የሚካሄደው። እስካሁን ያለንበት ደረጃ ሁለት ጊዜ የጥናታዊ ጽሁፎችን ጥሪ አውጥተን ነበር። የስብሰባውም ዋና አጀንዳዎች ባህል፣ ቅርስ፣ ግጭት አፈታት፣ ዲሞክራሲና ብሔራዊ አንድነትን የሚመለከት ነው። ለዚህ ለወጡት ጥሪዎች ብዙ መልስ እያገኘን ነው። እስካሁን ገና አንድ ሳምንት ይቀረናል የጽሑፍ መዝጊያው ጊዜ። ወደ አርባ ያህል ተናጋሪዎች አሉን። ከዚህ ውስጥ አንድ አስራ አምስቱ ከውጭ ሀገር የሚመጡ በተለይ ከአሜሪካ ከካናዳና ከእንግሊዝ አንድ ሀያ ሁለት ሀያ ሶስት ደግሞ የሆኑት ከሀገር ውስጥ ዩኒቨርሲቲዎች ናቸው። ጽሁፎቹም የሚያመለክቱት እዚሁ በአርዕስቱ ላይ ያለው እና ከዛ ጋርም ደግሞ በተጓዳኝ ጤናን የሚመለከትም እንዲያውም በኒውሮሎጂ በካንሰር ስፔሻሊስት የሆኑ ሰዎች ሁሉ የሚሳተፉበት ይሆናል። አሁን እያዘጋጀን ያለነው የትራንስፖርትን ሁኔታ መረጃ በሚመለከት ነው። ከሰሜን አሜሪካ የሚሄዱ ሰዎች የአውሮፕላን ቲኬት ዋጋ እየጨመረ ስለሄደ ከጁን ስድስት በፊት አዲስ አበባ ለመድረስ ቢሞከር ዋጋው የተሻለ እንደሚሆን ነው ያለን መረጃ። ሌላው ማንኛውም ወደ ስብሰባ የሚመጣው ሰው በዌብሳይታችን ገብቶ መመዝገብ ይኖርበታል። የዛም ማድራሻ ቪዥን ኢትዮጵያ አንድ ቃል ዶት ኦርግ ሄዶ መመዝገብ ያስፈልጋል። የኢቨንት ሬጅስትሬሽን የሚለውን ተጭኖ መመዝገብ ያስፈልጋል። ጽሁፍ የማስገቢያ ጊዜ አንድ ሳምንት ነው የቀረው ብለውኛልና ቀኑን በትክክል ይገልጹልኛል መቼ እንደሆነ? ሜይ አስራ አምስት ነው በአውሮፓ አቆጣጠር ማለት ነው። ጽሁፍ አስገቢዎች ሙሉን ጽሁፋቸውን ጥናታቸውን ነው ወይስ ጭማቂ ወይም አብስትራክት ነው የሚያስገቡት? በተቻለ መጠን ሙሉ ጽሁፍ ቢሆን እንመርጣለን፣ አለዛ ደግሞ ረዘም ያለ አብስትራክት የጽሁፉ መነሻና መድረሻ የጥናቱ ውጤት ምን እንደሆነ የሚመለከት ነው። እስካሁን የተቀበልናቸው ወደ ሀያ አምስት ያህል አሉ። አንድ አራት አምስት የሆኑት ደግሞ እንደዚሁ ጥራታቸውን የምንፈልገውን ደረጃ በለመግኘታችን እነሱን ከቅርጣህ ጋር መልሰናል። ሌሎቹ አንድ እንደዚሁ የማይሆን ነገር ስለሆነ ለህዝብ የሚቀርቡ ነገር ስለማይሆን እሱን አልተቀበልንም። ወደ ሀያ አምስት ያህል ግን ተቀብለናል። አንድ ሶስት አራት ደግሞ አሁን በምርመራ ላይ ናቸው። ግምገማ እየተደረገባቸው ያሉ አሉ። ጽሁፍ ብቻ ነው የምታስተናግዱት ወይስ ሌሎችም በሌሎችም መልኮች መቅረብ የሚፈልጉ ካሉ ለምሳሌ እንደ ፖስተርና የመሳሰሉ ታስተናግዳላችሁ እሱን በቀጥታ መጀመሪያ አስበን ነበር፣ ግን እስካሁን የቀረበልን ጥያቄ የለም። በጽሁፍ መልክ፣ በፕሬዘንቴሽን መልክ እና በፓናል ዲስከሽን መልክ ነው እስካሁን ያለው። ግን ያንን ነገር ፖስተር ፕሬዘንቴሽን የምናደርጋለን የሚሉ ከሆነ ይህንን ጥያቄ ቢያቀርቡልን፣ ይሄንን ወደ ዩኒቨርሲቲ እንትን ብለን ቦታ እስካለ ድረስ የማይደረግበት ምክንያት ያለ አይመስለኝም። እንግዲህ አሁን ለጉባኤያችሁ የቀረው ጊዜ ትንሽ ነው እንደሚታየኝ ከሆነ ባለፈው በሰባተኛው ጉባኤ ላይ ትንሽ ሩጫ ነበራችሁ ወደ መጨረሻው አካባቢ ና እዛ ከደረሳችሁም በኋላ አንዳንድ ቅሬታን የሚፈጥሩ ሁኔታዎች እንደ ተከሰቱ ጉባኤው ከተካሄደ በኋላ ባደረግኳቸው ቃለምልልሶች ምልልሶች ተረድቼ ነበረ። ያ ሁኔታ እንዳይደገም እንደ ትምህርት የወሰዳችሁት እያደረጋችሁ እየሰራችሁ ያላችሁት ስራ አለ። እሱ ላይ እኔ ልመልስ መሰለኝ ምን ጋር እሺ ዶክተር አሸናፊ። እውነት ነው በዛን ጊዜ ሁለት ቦታ ተሆነ። እንግዲህ ልምዳችን የነበረው መሰረታችን ነበረው ውጪ ነው። አገር ውስጥ በተፈጠረው የለውጥ ሁኔታ ተነሳስተን በአጭር ጊዜ ውስጥ ኢትዮጵያ ውስጥ ጉባኤ እንዲካሄድ ነው የተደረገው እና አንዳንድ ግድፈቶች በእርግጥ ታይተዋል። እነሱ አሁን እንዳይደገሙ እዛው ያለን ተሰርቶ የነበረ ነገር ነበረ። ይኸው ምንድን ነው አገር ውስጥ ካሉ የተለያዩ ድርጅቶች ጋር ስምምነትን ማድረግና አብሮ ለመስራት ለመተባበር የመግባቢያ ሰነዶች ተፈራርመን ነው የመጣ ነው። ለምሳሌ እና ቱሪዝም ሚኒስቴር ጋር ግንኙነት ፈጥረናል። ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር እንደዚሁ የመግባቢያ ሰነድ ተፈራርመናል። አሁን ይሄኛው ጉባኤ ሀገር ውስጥ ያለውን የጉባኤ ቦታ የመሳሰሉትን ነገሮች በሙሉ የሚያስተባብርልን እንግዲህ እነዚህ ሁለቱ የመንግስት መስሪያ ቤቶች። በተጨማሪም ደግሞ ከባህር ዳር ዩኒቨርሲቲ ጋር ስምምነት ስላለን የእነሱን ፋሲሊቲ ነው የምንጠቀመው እና እንደዛ እንደዛ አይነት ወከባዎች ጊዜ መጣበቦች እና መጨናነቆችን በተቻለ መጠን ለማስወገድ ችለናል። ከዛ ብዙ ነገር ተምረናል። ከዚህ ተጨማሪ ደግሞ አንዳንዶቻችን ቀደም ብለን በአዲስ አበባ ስለምንገባ ጊዜ ይኖረናል ብለን ነው የገመት ነው። በተራ በተራ ስለምንገባ ሰዎች ያሉትን ነገሮች ከወዲሁ ለመቅረፍ እየሞከርን ነው እዚሁ እያለን ለመሆኑ ምን ፋይዳ አለው ይሄ እናንተ የምትሰሩት ስራ? እሱ በጣም ጥሩ ጥያቄ ነው። እንግዲህ ይህ ሁሉ ነገር ሀገር ውስጥ ችግር የሚፈጠረው ካለመግባባት፣ ከእውቀት ማነስም አርቆ ከማየትም ችግሮች ስለሚሆኑ የእኛ የቪዥን ኢትዮጵያ አላማ ቀድሞ ነገሮችን ለማየት መሞከር ነው። ሰዎች በዛ ጉዳይ ላይ ጥናት ያጠኑ ሰዎች የስራው ልምድ የሁኔታው ያላቸውን ሰዎች እንዲሁ እውቀቱ ታፍኖ እንዳይቀመጥ እንዲወጣ ወደ ሜዲያ እንዲቀርብ እና ሕዝብ ጉዳዩን እንዲመለከተው የፖሊሲ አውጪዎችም አስፈጻሚዎችም ያለውን ችግር ቀድሞ እንዲያውት ስለሆነ ፋይዳው ይሄ ነው ብለን ነው የምንሰራው፣ ውጤቱንም እያየን ነው። በዛሬ በኢትዮጵያ ውስጥ ያለውን ችግር ለውጡንም ብዙዎቹ በእኛ ስብሰባ ላይ ቀድመው ሲናገሩ የነበሩት የዛሬ ሶስት አመት አራት አመት አምስት አመት በፊት ሲቀርቡ የነበሩት ነገሮች ናቸው። ጥሩዎቹም መጥፎዎቹም ነገሮች ዛሬ እየተፈጠሩ ያሉት እንግዲህ ደግመን ላለመሳሳት ያለውን እድል በደንብ መጠቀም ስለሚያስፈልግ ህዝቡ ራሱ እያወቀ አካሄዱን የሚታይ በትን ሁኔታ የተሻለ መንገድ ለመፍጠር እንደገና ሀገራችን ወደ ባሰ ችግር እንዳይሄድ ቀድሞ ለማመልከት ብለን ነው ይህን ጉዳይ የምንሰራው ብዬ እገምታለሁ። ምንድን ነው ጥያቄ ከጉባኤና ከወሬነት አልፎ ምን ጠብ የሚል ነገር ይኖራል ለማለት ነው። ለምሳሌ ዶክተር አሸናፊ እርሶ የአርክቴክቸር ባለሙያ ኖት፣ ፕሮፌሰር ሚንጋ የአካውንቲንግ ባለሙያ ኖት፣ የእናንተ ሊቀመንበር ወይም ፕሬዚደንት ዶክተር ጌታቸው የኢኮኖሚክስ ባለሙያ ናቸው። ሌሎች በህክምናም በግብርናም በተለያዩ ዘርፎች የተሰማሩ ምሁራን ያሉበት ስብስብ ነው ራዕይ ለኢትዮጵያ እስከማውቀው ድረስ እና በተጨባጭ በቁስ ደረጃ ለህዝብ ጠብ የሚል ነገር በህይወት ውስጥ ለውጥ ሊያመጣ የሚችል ነገር በእርግጥ ትልልቅ ነገሮች ናቸው ያነሳችኋቸው እነዚህ በግጭት ማስወገድ በዲሞክራሲው በኩል በቅርስ ጥበቃ እንደዚህ ያላችኋቸው ከዛ በተረፈ ህይወቱን ለመለወጥ አስተዋጽኦ ሊያበረክቱ ይችላሉ የምትሏቸው እስግባቶች ይወጣል ከቪዥን ለኢትዮጵያ ጉባኤ የሚሆን በአጠቃላይ ከእናንተ ስብስብ አዎ ብዬ ነው የማምነው። የመጀመሪያዋ ከትንሿ ነገር ልጀምርልህና ለዚህ ጉባኤ ሊሳተፉ የሚሄዱ እነዚህ አሁን ፕሮፌሰር ሚንጋ የጠቀሳቸው ከውጭ እንኳን ወደ ሀያ ምናምን ሰዎች ይሄዳሉ። በተለያየ ዩኒቨርሲቲ የሚሰሩ በተለያየ ትልልቅ ድርጅቶች ውስጥ ባለሙያ የሆኑ ሰዎች ወደ ሀገራቸው ይመለሳሉ በዚህ ጉባኤ ምክንያት በዚህ ጉባኤ ምክንያት በሚ በሚመለሱበት ጊዜ እዛ ካሉ ተቋማት ጋር ግንኙነት እንፈጥራለን። በጋራ አንዳንድ ምርምሮች ተግባራዊ የሆኑ የሀገርን ችግር ሊያስወግዱ ሊቀርፉ በሚችሉ ጉዳዮች ላይ እንመክራለን። እኛም ራሳችንም በተለያዩ ፓነል ዲስከሽኖች ውስጥ እንገባለን፣ ፔፐሮቻችንን እናቀርባለን። ከሙያችን ጋር በተያያዘ አሁን ዝርዝር ነገር ውስጥ አልግባና ስለዚህ ፋይዳው በአንድ አዳራሽ ውስጥ ተሰብስቦ ውይይት፣ ሀሳብ ማፋጨት እያ በጣም በጣም ወሳኝ ነገር ነው። ግን ከዛም ያለፈ ኢንስቲቱሽኖች ጋር ግንኙነቶችን መፍጠር ወደፊት አብሮ ለመስራት የሚቻልባቸውን መንገዶች ማመቻቸት ቪዥን ኢትዮጵያ ውስጥ ብቻ ያለ ነው ሳይሆን ሌሎችንም ምሁራን በዚህ አይነት መልኩ ወደ ሀገራቸው እንዲያዩ፣ በሚመለሱበት ጊዜ ደግሞ ከተቋሞቹ ጋር ግንኙነት በመፍጠር ወደፊት የሚያስተምሩበት ሌሎች ተማሪዎችን የሚረዱበት መንገድ ሁሉ እንዲፈጠር እናመቻቻለን ማለት ነው። ስለዚህ ወሬ ብቻ አይደለም፣ በተግባርም የሚውሉ ብዙ ነገሮች በጎን ይሰራሉ ብዬ አምናለሁ። ለመጨመር ምንድን ነው አንደኛው የምሁራን ስራ ዩኒቨርሲቲ ውስጥ ማስተማርና ሪሰርች መስራት ብቻ ሳይሆን ከዚህ ደግሞ ከዩኒቨርሲቲዎቹ ወጥተው ደግሞ ወደ ህዝቡ የሚደርስበትን መንገድ መፈለግ አንዱ ስራ ነው። የፐብሊክ ኢንቴሌክቹዋል ስራ ይባላል። አንዱ ዋናው ይሄ ነው። ለአካደሚክ ለሆን ነው ሰዎች ሌላው ደግሞ የፖሊሲ ግብአቶች ይሆናሉ። ብዙዎቹ ነገሮች ችግር የሚፈጠሩት ፖሊሲዎቹ ሲረቀቁ ችግር፣ ወይ የፖሊሲ ስህተቶች ወይ የአፈጻጸም ስህተቶች ናቸው። ብዙዎቹን ነገሮች ግን የአፈጻጸም ስህተት ነው ብሎ ማለት አይቻልም እና ገና ጽንሰ ሀሳቦቹ ሲነሱ እነዛን ተወያይቶ በጥናቱ ላይ የተመራመሩ ሰዎች ስራቸውን የሚያቀርቡበት መድረክ አለመኖሩ ብዙ ጎድቷል። ኢትዮጵያውያንም ማለት ይቻላል በተለይ በዚህ ስፖራ የነበረው ሰው ፈርቶ እንዲሁ በየቦታው ነበር የሚቀመጠው እና አሁን ቴክኖሎጂውም ስለተቀየረ ደግሞ ሁሉ ዛሬ ሜዲያ ላይ እየወጣ የፈለገውን ነገር የሚናገሩት ነገሮች አሉ እና የሚነገሩት ነገሮች ደግሞ ግማሾቹ ወደ ጥፋት የሚሄዱ ስለሆኑ በጥናት ላይ የተረጋገጠ ጽሁፋቸውን አቀርበው ተገምግሞ ይሄ ለሕዝብ የሚቀርብበትን ጥራቱን የጠበቀ ነገር የሚቀርብበትን መንገድ መሞከር ነው ስራችን። ራሳችን በውጭ ሀገር የምንኖር ሰዎች ከተለያዩ ዩኒቨርሲቲዎች እና የሪሰርች ተቋሞች ጋር ስለምንገናኝ ይሄንን ያለንበት ዩኒቨርሲቲ ዳያስፖራ ላይ ያለውን ዩኒቨርሲቲዎች፣ እና አገሪቱ ውስጥ ያሉትን ዩኒቨርሲቲዎች፣ የትምህርት ተቋሞች ግንኙነት መፍጠር ነው። ለምሳሌ አሁን በሳይንስና ከፍተኛ ትምህርት ሚኒስትሪ የአማካሪ ካውንስል አለ እና አንዳንዶቻችን እዛ ውስጥ አለንበት እና በስብሰባ አዳራሽ ብቻ ታፍኖ የሚቀመጥን ነገር ወደ ህዝብ ማውጣት፣ ሜዲያ ላይ ያላችሁ ሰዎች ደግሞ ራሱ ግብአት እንዲሆናችሁ አንዳንድ ነገሮችን አጥርቶ ማቅረቡ እንደ ስራ አድርገን ይዘነዋል። የእኛ እንግዲህ ምንድን ነው የቪዥን ኢትዮጵያ ሰዎች የየግላችን ሙያ ያለን ቅድም እንዳልከው፣ እኛ ግን ስራ ምንድን ነው ፎረሙን መድረኩን መፍጠር ነው እንጂ እኛ ይሄ ይሁን ይሄ ይሁን ብለን በቪዥን ኢትዮጵያ ስም ፖሊሲ የምናወጣው ወይም የምናረካው ነገር የለም። ያ መድረኩን መክፈት ብቻ ነው። ከዛ በኋላ መንግስትም ሆነ የፖለቲካ ድርጅቶች ደግሞ ግብአት እንዲያገኙ የተሻለ ፖሊሲ እንዲያረቁ እድሉን መስጠት ነው የእኛ ስራ። ለጉባኤው ከዓለም ዙሪያ ባህር ዳር የሚገቡት ምሁራንና ተሳታፊዎች ሙሉ ወጫቸውን የሚሸፍኑት ራሳቸው መሆናቸውን የተናገሩት የራዕይ ለኢትዮጵያ መሪዎች ከኢትዮጵያ በኩልም ጉባኤያቸው በተሳካ ሁኔታ እንዲካሄድ የሚያስችሉ ድጋፎችና ትብብር ከባለስልጣናቱ እንደሚጠብቁ አመልክተዋል። ለጉባኤው ወደ ሀገር ቤት የሚሄዱ በየአካባቢው ያሉ ምሁራን ልጆቻቸውን እየያዙ እንዲሄዱና ባህልና ታሪካቸውን እንዲያሳዩቸው፣ ኢትዮጵያ ውስጥ ያሉትም በጉባኤው ላይ እንዲገኙና በንቃትም እንዲሳተፉ ጥሪ አስተላልፈዋል። ከፕሮፌሰር ሚንጋ ነጋሽና ከዶክተር አሸናፊ ጎሳዬ ጋር የተደረገውን ሙሉ ቃለ ምልልስ ከፌስቡክ ገጻችንና ከዌብሳይታችን ማግኘት ይቻላል። አመሰግናለሁን የዚህን ውይይት ተሳታፊዎች። ክቡራትና ክቡራን ዝግጅታችን አሁን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎችን ላካፍላችሁ አንድ የዩናይትድ ስቴትስ ዶላር 28 ብር ከ66 ሳንቲም ተመንዝሯል። ዛሬ ነገ ሐሙስ ግንቦት 1 2011 ዓ ም አዲስ አበባ ደመናማ እንደምትሆን ከኢትዮጵያ ሜቴሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቷ 28፣ ዝቅተኛው 14 ዲግሪ ሴልሺየስ ይሆናል። እናመሰግናለን ሰሎሞን ስለ መረጃው። የተከበራችሁ አድማጮች፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባትና ቆንጅት ታየነን። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም በደህና ደሩ።